ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ከሁለት ዓመት በፊት ከቪዛ ጋር እንግዲህ ቪዛ ትልቅ የሆነ የፋይናንሻል ፔመንት ቴክኖሎጂ ኦፕሬተር ካምፓኒ ነው። ሴም ፓወር ላይ በማመን የምንሰራውን ስራ በማየት ጥናት አድርገው ነው የገቡት። የሚገርም የሰማችኋቸው አቶ አቤል ተፈራን ነው። ወጣቶችን በሳይንስ ቴክኖሎጂ፣ ምህንድስናና ሂሳብ ዘርፎች በእውቀት የሚያነጻው ስቲም ፓወር ድርጅት ውስጥ በኃላፊነት ያገለግላሉ። በተያያዥ ጉዳዮች ዛሬ ምሽት ሀሳባቸውን ያጋሩናል። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁ እንድትቆዩ ጋብዛለን። ወደ ቀዳሚው ዘገባ እንሻገር። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። የዛሬው የመጀመሪያ መሰናዶ የሚሆነው በስመኝሽ የቆየ የተሰናደው ዝግጅት ይሆናል። ከኢትዮጵያውያን ወላጆች በውጭ ሀገራት የሚወለዱ ሕጻናት ሊያጋጥማቸው የሚችለውን የማንነት ጥያቄ መፍታት እንዲችሉ የእኛ ስቶሪ ወይም ደግሞ የእኛ ታሪክ የተሰኘ ፕሮጀክት ታሪክና ባህልን የሚያስተምሩ መረጃዎችን ሕጻናት መረጃዎችና መጽሐፍትን በማደራጀት ላይ ይገኛል። እንግዲህ የዚህ እንቅስቃሴ መስራች ከሆነችው ሄላንዳ አፈወርቅ ጋር የተደረገ ቆይታ ነው የመጀመሪያው መሰናዶ የሚሆነው፣ እንደሚከተለው ይሰማል። የኛ ስቶሪ ወይም ደግሞ ምናልባት የእኛ ታሪክ ወደ አማርኛ ሲመለስ የተሰኘው ይህ ፕሮጀክት በውጭ የሚወለዱ ሕጻናትን ኢላማ ያደረገ ፕሮጀክት ይመስለኛል እና እስኪ መጀመሪያ በውጭ የሚኖሩ ሕጻናት ላይ ለምን መስራት ፈለግሽ? አንቺ ውጭ ነው ተወልደሽ ያደግሽው። ሀሳቡ እንዴት መጣ? እኔ ኢትዮጵያን ያው የተወለድኩት እና ያደግኩት በአስራ ስድስት አመቴ ነው የወጣሁት እና ከዛ በኋላ ውጭ ሀገር ነው የኖርኩት። ልጅ ከተወለደች በኋላ ነው በጣም የመጣልኝ ሀሳቡ። እኔ ኢትዮጵያ ስላደግኩ፣ ባህሉን፣ ቤተሰቡን፣ ፍቅሩን፣ አገሩን ሁሉን ነገር አይቼ አድጌበት ማንነቴን አውቄ ነው ከሀገር የወጣሁት ለልጄ ግን ያ እድል አይኖራትም። አገሯ ብዙ ጊዜ መሄድ አትችልም። ቋንቋውንም፣ ቤተሰቡንም፣ ባህሉንም፣ አገሩን ማየት አትችልም እና እንዴት ብዬ ነው የኢትዮጵያንነቷን ኮርታ እንዴት ብላ ነው የምታውቀው የሚለው ታሪክ ነበር ያስጨነቀኝ እና ስለ ኢትዮጵያ ያሉት መጽሐፎች ወይ ፊልሞች ለልጆች ብዙ የሚሆኑ አይደለም። ሳስበው እሷ የምትወደው አይነት ታሪክ ያስፈልጋል ለእሷ ብቻ ሳይሆን ለሌላ ኢትዮጵያ ቤተሰቦች ያሏቸው ወይ እዚያ ሀገር የተወለዱ ልጆች እንደዛ አይነት ነገር ያስፈልጋል ብዬ ያኔ ነው ሀሳቡ ይመጣልኝ። አንቺ ውጭ በምታድጊበት ጊዜ የጎደለሽ ወይም ከኢትዮጵያ ማንነትሽ ጋራ መገናኘት እንዳትችው ያደረገች ሁኔታ አለ? አዎ እኔ መጀመሪያ ከሀገሬ ስወጣ ቀጥታ አዳሪ ትምህርት ቤት ነው የገባሁት እና የአዳሪ ትምህርት ቤት ውስጥ በጠቅላላ ነጮች ነበሩ። ብዙ ጊዜ ስለ ኢትዮጵያ ሲጠይቅኝ የማውቀው ነገር ያው ስለ ቤተሰቤ ወይ ስላየሁት ቦታዎች ነው እንጂ ስለ ታሪኩ በደንብ አድርጌ መንገር አልቻልኩም፣ ማውራት አልቻልኩም። ጥያቄ ሲመጣብኝ አንዳንድ ጊዜ እንዲያ ለምንድን ነው ቀለምሽ እጅሽ ላይ ማለት ነው ከውስጡ ነጭ ሆኖ ከውጭ ደግሞ ለምንድን ነው ጥቁር የሆነው? እንደዛ አይነት ጥያቄዎች ይመጣብኝ ነበር። መቼ ነው ታዲያ የእኛ ስቶሪ ወይም የእኛ ታሪክ የተወለደው? ወደ አውሮፓ ቆጣጠ ሁለት ሺ አስራ ስምንት አካባቢ ነው የጀመር ነው። እንግዲህ እንዳየሁት ከሆነ የእኛ ታሪክ ከሚሰራቸው ነገሮች አንዱ መጽሐፍ ጽፈሻል በማጂካል ጋቢ ወይም ደግሞ ተአምረኛዋ ጋቢ በእንግሊዝኛ የተጻፈ መጽሐፍ አይቻለሁእና እስኪ መጀመሪያ ስለ መጽሐፉ ንገርኝ። ምን አይነት ታሪክ ነው በውስጡ የያዘው? ስለ አንድ ትንሽ ኢትዮጵያዊ ልጅ ነው ታሪኩ። አሜሪካን ሀገር ነው ብትኖረው እዛም ነው የተወለደችው። አባትና እናቷ ግን ከኢትዮጵያ የመጡ ናቸው። እና የመጀመሪያው መጽሐፍ ትምህርት ቤት ኢንተርናሽናል ዴይ ብለው ስለ አገራችሁ ወይ ስለ አባትና እናት አገራችሁ ተናገሩ ተብላ ጨንቋታል፣ ታቅም ስለ ኢትዮጵያ። ስለዚህ ከእናትና ከአያቷ ጋር ስለ ኢትዮጵያ ማውራት ይጀምራሉ። በዛ ምክንያት ደግሞ ስለ ቡና፣ ስለ ቀሚሶቻችን፣ ስለ ምግባችን ልጆቹ እንዲማሩ እሱን እሱንም አስገባሁት። ከዛ መጨረሻ ላይ አያትያዋ ጋቢ ስርአት አለች፣ ይሄ ጋቢ በጣም የሚገርም ጋርቢ ነው፣ ውሰጂውና እስቲ ምን እንደሚመጣ ያለች አለች ብላ ያትጋ ትላታለች። ጋቢው ስትገባ ኢትዮጵያ ይወስዳታል ስላለቻት ኢትዮጵያ ትሄዳለች ማለት ነው። ሄዳ በመጀመሪያ መጽሐፉ ላይ ባህር ዳር ነው የሚወስዳት። አሻንጉሊት ይዛ ነው የምትሄደው። አሻንጉሊቱ ይነግራታል ስለ ጣና እና ስለዛ አካባቢ ነገሮች። የተኛው መጽሐፍ ደግሞ ወደ ጎንደር ይወስዳታል። እና እንደዚህ ያለ አገሩን በጠቅላላ እንድትጎበኝ ያረጋታል ማለት ነው ጋቢው በጣም የሚደንቅ ሀሳብ ይመስለኛል። ምክንያቱም እንዳልሹ ልጅቷ ተወልዳ እዚህ ነው ያደገችው። ከዛ ደግሞ ስለማንነቷ የምትጠየቃቸው ጥያቄዎች አሉ እና ይሄ አብዛኛው እዚህ ተወልዶ አሜሪካ ብቻ ሳይሆን አውሮፓም ወይም ከኢትዮጵያ ውጭ የተወለዱ ህጻናት ዕለት ተዕለት ሊገጥማቸው የሚችል ጉዳይ ይመስለኛል። እና እንደ ከወላጆች መጽሐፉን ካነበቡ ሰዎች የደረሰች ምላሽ ምን ይመስላል? ልጆቻቸውን እዚ ሀገር የወለዱ ወላጆች በጣም ነው እሚወዱት መጽሐፉን። መጽሐፉ ብዙ ነገር ነው የሚያስተምረው ልጄን ልጆቼን እና ራሳቸውን መጽሐፍ ውስጥ ያሉ ስዕሎቹ በሙሉ ስለ ራሳቸው ወይ አያቶቻቸውን፣ ቤተሰቦቻቸውን፣ ምግባቸውን፣ ሁሉን ነገር ያያሉ እና መጽሐፉን በጣም ነው የሚወዱት። ደጋግሞ ነው የሚያነቡት። አንዷ እንዲያውም አያቷን እማዬ ማለት የጀመረችበት ምክንያት መጽሐፉ ላይ እማዬ የሚለውን ቃል ስላየች ነው። እንደዚህ እንደዚህ አይነት ደስ የሚሉ ነገሮች ነግረውኛል ወላጆቹ። እንግዲህ ከሌላ ምን አይቻለሁኝ፣ በዚሁ በየእኛ ታሪክ ውስጥ ፊልሞች፣ በተለይ በታሪክ ትልቅ ስፍራ ያላቸው ሰዎች እንደ ንግስት ጣይቶ የመሳሰሉ ታሪኮችን በአጫጭር ፊልም መልክ የማቅረብ ስራ እንደምትሰሩ አይቻለሁ እና እስኪ ስለዚህ ስራስ ንገሪኝ ውስጥ እስካሁን ስለ እቴጌ ጣይቱ እና ጥቁር አንበሶች የሚባሉ በጣሊያን ወረራ ጊዜ የነበሩ በጣም የሚገርሙ ግሩፕ ነበሩ። ኢትዮጵያን ነጻነት ለማውጣት ያደረጉትን እሱን እሱን ነው ያደረግ ነው። ደግሞ አንድ አይነት ነው። በቃ ልጆቹ ታሪካቸውን ድንቅ ሰዎች ድንቅ ታሪክ እንዳለ ያንን ነገሮችም እንዲያውቁ ማንነታቸው ስለሆነ እሱም ማለት ነው። እና በፊልም በጣም ብዙ ነገር ይማራል ሰው እንኳን ልናልጅ ሰው ራሱ ከመጽሐፍ ይልቅ በዚህ ጊዜ በተለይ ፊልም ነው የሚመቸው እና እና የበለጠ ደግሞ ያዩታል እና ይማራሉ በማለት ነው። እንዳየሁት መጽሐፉ በእንግሊዝኛ ነው፣ ምናልባት በአማርኛ ተተርጉሞ ያሉት አማርኛ ተናጋሪዎችም መጽሐፉን እንዲያነቡት የማድረግ ሀሳብ ሳለን? አዎ ሀሳብ አለ ትክክል ነው። ብዙ ሰው እሱን ጠይቆኛል። እንዲያውም መጀመሪያ መጽሐፉን በአማርኛ ተርጉመነዋል፣ ግን እስካሁን አልታተመም። ግን ሀሳባችን እንደዛ ነው። አዎ መተርጎም አለብን። ኢትዮጵያ በተለይ መጽሐፉን በጣም የሚፈልጉ ሰዎች ብዙ፣ በኢንስታግራም በፌስቡክ ሚጠይቁን ሰዎች ስላሉ እንደዛ ማድረግ እንፈልጋለን። ኢቡክም ማድረግ እንፈልጋለን። ዲጂታል ከሆነ የትም ሀገር ያለው ሰው ዳውንሎድ አድርጎ ልጆቻቸው ማንበብ ስለሚችል እሱንም አስበናል። ጎን ለጎን ደግሞ መጽሐፍ የማንበብ ሂደት ታደርጋላችሁ? ለሕፃናቶች መጽሐፉን ለማንበብ አስባችኋል? አዎ፣ ወላጆች ይመጣሉ ልጆቻቸውን ይዘው፣ ሁለቱንም መጽሐፍ ነው የማነብላቸው። ሳንቆፋ ያለው የሀይሌ ገሪማ መጽሐፍ ቤት እና ቪዲዮ ቤት ዲሲ መሀል ነው ያለው። ፕሮግራም አላቸው፣ የልጆች ማንበቢያ ፕሮግራም። እነሱ ናቸው የጋበዙኝ እና በቃ ጋቤን ይዤ መጫወቻ ይዤ ልጆቹን እንዳነብላቸው ነው ያሰብኩት መጽሐፉን። እና ብዙ ጊዜ ጥያቄ አላቸው አንዳንዶቹ መጽሐፍ መጽሐፍ ይፈልጋሉ እና ከማንነት ጋር የተያያዘ ጥያቄ በጣም ፈታኝ ጥያቄ ነው እና ይሄ እናንተ እየሰራችሁት ያላችሁት ስራ ምን አይነት ሚና አለው? ምን ያክልስ፣ ይሄ የመገንጠል ስሜትን ምን ያክል ይሞላል? በልጅነታቸው ከጀመርን ይሄንን ንግግር እና ትምህርት በጣም ትልቅ ቤኔፊት ያለው ይመስለኛል ለልጆቹ እዚ ሀገር በተለይ በኩራት ራሳቸው ማን እንደሆኑ ማውራት እንዲችሉ ማወቅ እንዲችሉ ያደረጋል ብዬ እመኛለሁ። ድል እንመኛለን። በድጋሚ ደግሞ በሌሎች ተጨማሪ ስራዎች እንደምንገናኝ እና እንደምናወራ ተስፋ አደርጋለሁ። ለዛሬው እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ሊጠናቀቅ ጥቂት ቀናት የቀሩት የሁለት ሺህ ሀያ ሁለቱ የጎርጎሳውያኑ ዓመት በትዊተር አማዞን ሴልስፎርስና ስናፕ ተቋማት ውስጥ አበይት የሰራተኞች ቅነሳ የታየበት ነበረ የፌስቡክና ኢንስተግራምና ተቋሚ የሆነው ሜታም ለመጀመሪያ ጊዜ የሰራተኞች ቅነሳ አድርጓል 13 በመቶ ሰራተኞችን አሰናብቷል ዲያን ሚቼል የቴክኖሎጂ ዘርፍ የሰራተኞች ስንበት በመጪው ዘመን ስላለው ትርጓሜ የሚያካትት ዘገባ አሰናርታለች ይህንን የምታስደምጠን ደግሞ ኤደን ገረመው ናት ለአመታት ለዩናይትድ ስቴትስ ኢኮኖሚ ጉልበት በሚሆን መልኩ የቴክኖሎጂ ግዙፍ ተቋማት እድገትን ሲያጣጥሙ ቆይተዋል። 2022 ዓ ም ግን ለአብዛኞቹ ተቋማት ያልተጠበቀ ዱብ እዳ ይዞ መጥቷል። የፌስቡክ እናት ተቋም የሆነው ሜታ 13 ሺህ ሰራተኞቹን አሰናብቷል። ኤለን መስክ ከትዊተር ሰራተኞች ግማሹን ቀንሷል። ሊፍትድ ሬድፊን እና ስትራይፕ ከ15 በመቶ በታች ሰራተኞቻቸውን አሰናብተዋል። ማይክሮሶፍት አንድ ሺህ ሰራተኞቹን ሸኝቷል። ከቴክኖሎጂው ዘርፍ ወዲያ ታዲያ ስራ አጥነት በአሜሪካ በ50 ዓመት ታሪክ ውስጥ ዝቅተኛው ደረጃ ላይ ደርሷል። ታዲያ የቴክኖሎጂው ዘርፍ ምን ነካው? መደበኛ የገበያ ማስተካከያ ወይንስ የኮቪድ-19 ወረርሽኝ የፈጠረው ጠሮ መዘዝ? ቶማስ ፊክ ሮበርት ሀፍ ተብሎ የሚጠራ የቴክኖሎጂ ቅጥር ኤጀንሲ ውስጥ ይሰራሉ። ወረርሽኙ በእርግጥ ሁሉን ነገር ቀይረዋል። ባለፉት ጥቂት ዓመታት ያየነው የቅጥር መጠን ከእስካሁን የተሻለ ነበር። ከፍተኛ የሆነ የቴክኖሎጂ ዘርፍ ሰራተኞች እጥረት ነበር። የመረጃ ቴክኖሎጂ ባለሙያን ማግኘት በእጅጉ አስቸጋሪ ነበር። ገንዘብ ያላቸው አብዛኞቹ ተቋማት ወደ ቅጥር ገበያው በመውጣት በትጋትና በፍጥነት ሰራተኞችን ሲቀጥሩ ታይተዋል። አንዳንድ ተቋማት በተለምዶ ዓመታት በሚፈጀው ራስን መልሶ ማደራጀቱ ረገድ እንዴት ፈጣን የሆነ መልካም ምላሽ እንዳገኙ በማስተዋል የራስ መተማመናቸው ልክ ሳያልፍ እንዳልቀረ የሚናገሩት ደግሞ የቫንደርቢልት ዩኒቨርሲቲ ረዳት የሆኑት የፋይናንስ ፕሮፌሰር ጆሽ ዋይት ናቸው። ሜታቨርስ ምናልባት ብዙዎቻችን የምናውቀው ምሳሌ ይሆናል። ፌስቡክ ሁልጊዜም ቢሆን ማህበራዊ ሚዲያ ላይ እንደሚያተኩር አስበን ነበር። አዲስ መልካም አማራጭ ሊሆን ይችላል። ይሁንና ስጋት የተሞላበት ፍሬ ያላፈራ ሆኗል። ሁልጊዜ ሰዎች ትልቅ ሀብት ናቸው ይባላል። በእውነታው ግን በአካውንቲንግ ውስጥ ሰዎች እንደ ወጪ ዕዳኑ የተቆጠሩት ዋይት እነዚህ የሰራተኛ ቀነሳዎች ስራቸውን ባጡ ሰዎች ውስጥ ብልሃትን ሊፈጥር እንደሚችሉ ይናገራሉ። ዋይት በድጋሚ ስራህን ስታጣ፣ ከስራ ስትቀነስ፣ ሌላ ስራ ማግኘት ሳትችል ስትቀር ስራ ፈጣሪ ለመሆን እንደምትገደድ የሚያሳይ ጥናት አለ። ዝም ብለህ ቁጭ አትልም። የራስን ስራ ልትጀምር ትችላለህ። ብዙ ጊዜ የተገፉ ስራ ፈጣሪዎች በእጅጉ ስኬታማ ናቸው። የስደተኛ ጉዳዮች ጠበቃ የሆኑት ታሚና ዋትሰን የቴክኖሎጂ ዘርፉ የሰራተኞች ቅነሳ በተለይም ከሌላ ሀገር የመጡ ሰራተኞችን በእጅጉ እንደጎዳ ይናገራሉ። አብዛኞቹ በቅርቡ 1.5 ሚሊዮን ስደተኞችን ለመቀበል ያላትን እቅድ ይፋ ወዳደረገችው ካናዳ እና ሌሎች ሀገራት እያቀኑ መሆኑንም ይጠቁማሉ። ሁልጊዜም የባለሙያ እጥረት ይገጥመናል። ይሄ ጉዳይ በአሁኑ ሁኔታም የሚለወጥ አይሆንም ይባባሳል እንጂ እኚህ ሰዎች ሀገሩን ከለቀቁ ወዴት ይሄዳሉ ቀይ ምንጣፍ ዘርግቶ ወደሚጠብቃቸው ሀገር ያመራሉ ቶማስ ቪክ አሁንም ድረስ ክፍት የስራ ቦታዎች በቴክኖሎጂ ዘርፍ ውስጥ እንደሚገኙ ይናገራሉ እንደ ትላልቅ ኩባንያዎች ባይሆንም የሮበርት ሀፍ ቴክኖሎጂ ቅጥር ተቋም ቀጠናዊ ኃላፊ ቶማስ ቪክ በድጋሚ አስር ሚሊዮን ያህል የስራ ዕድሎች ተለጥፈዋል። ከወረርሽኙ ዘመን በፊት ከነበረው ሁሉ ከፍ ያለ ነው። በቅድመ ወረርሽኙ ባየነው ሁሉ የሚልቅ የቅጥር መጠን አለ። አሁንም የሥራ አጥነት መጠን ዝቅተኛ ነው። ሁሉም ቁጥሮች የሚያመላክቱት አሁንም ድረስ በጣም ጥሩና ጠንካራ የሥራ ገበያ መኖሩን ነው። የፕሬዚዳንት ጆ ባይደን አስተዳደር የዩናይትድ ስቴትስን የሰማይ ኮንዳክተር ምርት ለማሳደግ እቅድ ይዟል። በቴክኖሎጂው ዘርፍ በ2023 የአውሮፓውያኑ ዘመን ስራ የሚያፈላልጉ መንግስት ለአምራቾች ከሰጠው የ50 ቢሊዮን ዶላር ድጎማ ተጠቃሚ ሊሆን ይችላል። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በጣም ደስ ብሎናል። ስቴምፓወር በአሜሪካዊው የፈጠራ ባለሙያና በጎ አድራጊ ማርክ ጌልፋንድ የተቋቋመ ወጣቶችን በሳይንስ፣ ቴክኖሎጂ ምህንድስናና ሂሳብ ዘርፎች ለማነጽ ያለመ ተቋም ነው። ተቋሙ በ14 ዓመት ቆይተው በርካታ ስራዎችን ከሰራባቸው የአፍሪካ ሀገራት መካከል ኢትዮጵያ አንደኛዋ ናት። ከታዳጊ ወጣቶች ጀምሮ ህይወትን ቀያሪ ትምህርትና ስልጠናዎችን እየሰጠ የሚገኘው ተቋም ያፈራቸው ወጣቶች የፈጠራ ስራዎቻቸውን ለተጠቃሚዎች ማቅረብ ጀምረዋል። ዛሬ ምሽት ስለ ተቋሙ የእስካሁን ጉዞና መጪ ዘመን እቅዶች በጥቂቱ እንዲያጋሩን አቶ አቤል ተፈራን ጋብዣለሁ። አቶ አቤል በስቲም ፓወር ቪዛ የስራ ፈጠራና የፋይናንስ ትምህርት መርሃግብር ኃላፊ ናቸው። አስቀድመው ተቋሙ የተመሰረተበትን አጋጣሚ ጠቅልላ አድርገው ያስረዱናል። ዛሬ አስራ አራት ዓመት ወደ ኢትዮጵያ እንዲመጣ ያደረገውን ስቶሪ የተወሰነችን ነው። አጠር ባለመልኩ ሼር ባደርግህ እሱ ከነገረኝ ተነስቼ ቤተሰቦቹን ለመጠየቅ እስራኤል ሀገር በሚሄድበት አጋጣሚ እዛ አንድ ዩኒቨርሲቲ ላይ እስራኤል ሀገር ላይ የሮቦቲክስ ኮምፒቴሽን ይደረጋል። ዓለም አቀፍ ኮምፒቴሽን ማለት ነው ውድድር። እዛ ላይ ኢትዮጵያውያኖችን ያይና ጥቁር ኢትዮጵያውያኖች ምን ይሰራሉ ብሎ በጣም ተገረመ። ከዛ ሄዶ ሲጠይቃቸው ምን ትሰራላችሁ ሲላቸው አይ እዚህ የመጣ ነው ልንወዳደር ነው ይላቸዋል እና በጣም ተገርሞ እንዴት እንዴት ብላችሁ ትወዳደራላችሁ? ከየት አመጣችሁ ይሄን እውቀት ምናምን ይላቸዋል እና እኛ የምንማረው እዚሁ እስራኤል ሀገር ውስጥ ነው። እንግዲህ ቤተ እስራኤላውያን ተብለው እንግዲህ ታውቃለህ ሀብታሙ እስራኤል ሀገር የሚኖሩ በርካታ ኢትዮጵያውያን አሉ እና የእነሱ ልጆች ናቸው እዛ ቦታ ያገኛቸው ሶ እኛ ለመወዳደር የሚያስፈልገን አቅሙ አለን ከእውቀት አንጻር ግን ኪቶች የሉም ነው የተግባር ልምምድ የሚያደርጉባቸው ኪቶች ማለት እና እርግጠኛ ናችሁ? ታሸንፋላችሁ? አቅም አላችሁ? የእስራኤል ልጆች እኮ እዚህ ያሉት እኮ አባቶቻቸው ኢንጂነሮች እናታቸው ደግሞ እንደዚሁ በዛው ዘርፍ ላይ የተሰማሩ ናቸው እና በደንብ እውቀት አላቸው፣ የተሻለም ትምህርት ያገኛሉ። እናንተ ግን እኔ እጠራጠራለሁ ብሎ በጣም ከራሱ ጋር እንትን ሲል ያሳምኑትና ያስገዙታል ማለት ነው። ባደረባቸው ጉጉትና ፍቅር ምክንያት በቃ ውድድሩ ላይ በርካታ ዓመታት ሰርተው የሚገርምህ ሀብታሙ ከሰባት ዓመት በኋላ በየዓመቱ ነው እንግዲህ ይሄ ኮምፒቴሽኑ ያልኩ እስራኤል ሀገር የሚደረገው የሳይንስ ፈጠራ ውድድር ማለት ነው። እዛ ላይ ኢትዮጵያውያን ወጣቶቹ አንደኛ መውጣት ቻሉ ማለት ነው። ያኔ እሱ በየጊዜው ሲመላለስ ስለነበረ እዛ ዩኒቨርሲቲ ላይ ሲጠይቅ እንዲህ እንዲህ እኮ አንዴ ሰፖርት ያረካቸው ልጆች አንደኛ ወጡ በሮቦቲክስ ይሉታልና በጣም ተገርሞ በዛ ነገር በቃ የእነዚህን ልጆችማ አገራቸውን ማየት አለብኝ፣ የት እንደተማሩ ማወቅ አለብኝ። በቃ እነዚህ ላይ ነው መስራት ያለብኝ። አፍሪካ ሁልጊዜ በ ምግብ እርዳታ ብቻ ሳይሆን በቃ ልጆቿን ላይ ከሰራ ውጤት ማምጣት ትችላለሁ ብሎ እንግዲህ ስቴን ፓወር የሚለውን ጽንሰ ሀሳብ በማንሳት በቀድሞ ስሙ መጀመሪያ ሲጀምረው የነበረው ስያሜ አልነበረም፣ ግን ምንድን ነው ጌልፈንድ ፋሚሊ ቻሪቲ ትረስት ፈንድ በሚባል ጄፍሲቲ ስቴን ፓወር በዛ አቋቁሞ ወደ ኢትዮጵያ ይመጣል ማለት ነው። በእነዚህ ልጆች ምክንያት እንግዲህ የተጀመረች ነገር ነች። እንግዲህ የዛሬ አስራ አራት አመት ሶ ሞቶዋችን ምንድን ነው የኛ ኢንሳይድ ኤቭሪ ቻይልድ ኢዘ ሳይንቲስት ነርቸር ዳት ቻይልድ ን ዩቼድ ወርልድ ነው የሚለው እና ሁሉም ህጻናት ውስጥ ሳይንቲስቶች አሉ ብሎ ያስባል። የሚገርም በቃ ከልጅነታቸው አንድ ሰው ነው የሆነ የተግባር ልምምድ የተደገፈበት የሳይንስ ትምህርት ቢሰጣቸው እነዛ ልጆች ሳይንቲስት መሆን ይችላሉ። ከራሳቸውም አልፎ ለማህበረሰባቸው፣ ለሀገራቸውም ለዓለምም መትረፍ ይችላሉ ብሎ በተነሳበት ዓላማ እንግዲህ በአሁኑ ሰዓት ላይ ከስልሳ ላይ የሚጠጉ ስቴም ሴንተሮች ኢትዮጵያ ወጣሉ በቀጠሉት አመታት ውስጥ በተለያዩ የትምህርት ተቋማት የሚገኙ ወጣቶችን ጨምሮ በርካታ ወጣቶችን እንዳገዘ መርሃ ግብራችሁ ሰምተናል። በምን በምን መልኩ ነው የሳይንስ የቴክኖሎጂ እንዲሁም ደግሞ የሂሳብ ዝንባሌ ያላቸውን ወጣቶች ለመደገፍ የቻላችሁት? ልክ ነው ሀብታሙ፣ አንደኛው ማስተካከል የምፈልገው ምንድን ነው ወጣቶችን ብቻ አይደለም ልጆች ላይ ነው የሚሰራው። እንግዲህ ከሀይ ስኩል በፊት ፍሪ ሀይ ስኩል የሚባለው ደረጃ ታውቀዋለህ። እንግዲህ አምስት ስድስተኛ ክፍል ሆነው ከካሪኩለሙ ጋር አገሪቷ ካላት የትምህርት ካሪኩለም ጋር የተሰናሰለ ለትምህርታቸው ሊያግዛቸው ይችል ለምሳሌ አምስት ስድስተኛ ክፍል ያለ ተማሪ በሂሳብ ትምህርት ላይ ወይ ደግሞ በሌላ ሳይንስ ጀነራል ሳይንስ ልትለው ትችላለህ እዛ ላይ በቲዮሪ የሚያውቀውን ነገር እኛ ላብራቶሪ ውስጥ ይመጣና በተግባር እናሳያቸዋለን። ዩኒቨርሲቲ ላይ አድርገን በዩኒቨርሲቲ ዙሪያ ወይም ካችመንት ኤሪያ ላይ ያሉ ሀይ ስኩሎች ውስጥ የሚማሩ ተማሪዎች እንዲጠቀሙት ነው የምናደርገው እና ይሄ ነው ፋሲሊቲያችን። እንግዲህ እስካሁን ድረስ ከአንድ ነጥብ ሁለት ሚሊዮን በላይ ወጣት ልጆችን ሰፖርት ማድረግ ችለናል ማለት ነው። በእናንተ መርሃ ግብር ውስጥ አልፈው መልካም የሚባል ደረጃ የደረሱ ድርጅቶች ወይንም የፈጠራ ባለሙያዎች ወጣቶችን ለአብነት መጥቀስ ቢቻል። ይኛው ፕሮግራማችን ደግሞ ሀብታሙ ከሁለት ዓመት በፊት ከቪዛ ጋር እንግዲህ፣ ቪዛ ትልቅ የሆነ የፋይናንሻል ፔመንት ቴክኖሎጂ ኦፕሬተር ካምፓኒ ነው። ፔም ፓወር ላይ በማመን የምንሰራውን ስራ በማየት ጥናት አድርገው ነው የገቡት። የሚገርመህ እኔ በዚህ አጋጣሚ እነሱንም በጣም ላመሰግናቸው ወዳለሁ እና ከሁለት ዓመት በፊት ባረግነው ነው ስምምነት የሶስት ዓመት ፕሮጀክት ነው። እንግዲህ ሶስት ሺ ስድስት መቶ የሚጠጉ ወጣቶችን ለማሰልጠን እናስባለን። ከዛ ውስጥ እንግዲህ ወደ ሶስት መቶ ስልሳ የሚጠጉ ቢዝነሶችን ክሬት ለማድረግ አልመን የተነሳ ነው። ትንሽ ያው ስንነሳ በጣም አምቢሽየስ ሆነን ነው፣ ግን በመሀል የሀገራችንም ላይ የተፈጠረውንም ነገር ታውቃለህ እና አንዳንድ ወደኋላ መጓተቶች አሉ። ግን ቢሆንም እስካሁን ድረስ በዚህ በሁለት ዓመት ጊዜ ውስጥ አንድ ሺህ ሁለት መቶ የሚጠጉ ወጣቶችን በዚህ በማይንድ ሴት ስኪል ሴት እና ፋይናንሻል ኤጁኬሽን በአንትርፕርነራል ማይንድ ሴት ስኪል ሴት እና ፋይናንሻል ኤጁኬሽን ለየት ያለ ስልጠና ነው ሀብታሙ፣ የምንሰጠው በርካታ ተቋሞች ትምህርት ሚኒስቴርን ጨምሮ መረጃና መረብ ደህንነት፣ ሚኒስትሪ ኦፍ ኢንፎርሜሽን ቴክኖሎጂ፣ ሌሎችም ተቋማት በዚህ ዘርፍ ላይ የሚሰሩ እንግዲህ አጋር ድርጅቶቻችን ናቸው። አጋር አካሎቻችን ናቸው። ከእነሱ ጋር በመሆን ነው እንግዲህ እየሰራን ያለነው። በርካታ ውጤት አይተናል እንዳልኩ ከሰላሳ በላይ የሚሆኑ ደግሞ ወጣቶች የራሳቸውን ስራ ፈጥረው ሌሎችንም ልጆች ቀጥረው እየሰሩ ይገኛሉ። ለአብነት ያህል ለመጥቀስ እንግዲህ በቅርቡ ሶሻል ሚዲያ ላይ ሲዘዋወር አይተው ሊሆን ይችላል፣ አላውቅም ሀብታሙ። ውጆ አፕ የሚባል ዲጂታል ዕቁብ የሰሩ ልጆች የኛ ውጤቶቻችን ናቸው ማለት ነው። ከዛም በተረፈ እነ ኮንቴ ኬተሪንግ ተብለ፣ ገረመው እነሱም እንደዚሁ ደግሞ በዚህ በኬተሪንግ ሰርቪስ ልጅቷ በሙያ አርኪቴክት ነች ግን በቃ ከኛ ስልጠና በኋላ ፓሽኗን አግኝታ ወደዚህ ወደ ኬተሪንግ ሰርቪስ ላይ ገብታ የራሷን ድርጅት አቋቁማ በስሯም ደግሞ ለሌሎች ወጣቶችም የስራ እድል ፈጥራ እየሰራች ያለችበት ሁኔታ ነው ያለው። በሳይንስ፣ በቴክኖሎጂ፣ በማቴማቲክስ እንዲሁም በተያያዥ ጉዳዮች ላይ ከፍተኛ ፍላጎት ያላቸው ወጣቶች ከእናንተ ጋር ለመስራት እናንተ የምትሰጧቸውን መርሃ ግብሮች ለማግኘት የሚችሉባቸውን አድራሻዎች ብትጠቁመን፣ እንዲሁም ደግሞ ለወደፊቱ ልዘረጓቸው ካሰባችኋቸው እንቅስቃሴዎች መካከል የተወሰኑትን ለአድማጮች ብታጋራልን በጣም ደስ ይለኛል። እኛን ለማግኘት እንግዲህ ዌብሳይታችን ሴም ፓወር ዶት ኦርግ የሚለው ላይ ገብተው ስለኛ፣ ስለምንሰራቸው ስራዎች እንዲሁም ኮንታክቶች አሉ። የተለያዩ አገልግሎቶች ሊያገኙ የሚችሉበት ኢሜልም አድሬስ አለን። ስልክ ቁጥርም አለ። እዛ ላይ ሊያገኙን ይችላሉ። ይሄ ኢትዮጵያ ውስጥ ያለው የአፍሪካ ኦፊስ ነው። ዋና ኦፊሳችን አሜሪካ ውስጥ ነው የሚገኘው። ቲክቫ ኢትዮጵያ የሚባል በዚህ በቴሌግራም ቻናል ላይ በጣም በስፋት የሚታወቅ አለ። ከአንድ ነጥብ ሁለት ሚሊዮን በላይ እንግዲህ ተከታዮች አሉት። እዛ ላይ በፓርትነር ሆነን ብዙ ወጣቶችን ልናገኝ የምንችለው እዛ ፕላትፎርም ላይ ስለሆነ ከነሱ ጋር በጋራ በመሆን ያው ስለምንሰራ ቲክቫ ላይ ቢከታተሉ ያገኙናል። ሌላ ምንድን ነው? አሁን በቅርቡ እንግዲህ ዛሬ ራሱ የሚገርምህ ሀብታሙ፣ እንደ አጋጣሚ አሁን ጠዋት ላይ ትረስት አግሮ ኮንሰልት ከተባለ አንድ ደብረ ዘይት ላይ በዚህ በፖሊተሪ ፋርሚንግ ላይ ስፔሻላይዝ አድርጎ የሚሰራው አንድ ድርጅት ነበረ። ከእነሱ ጋር እንግዲህ የመግባቢያ ሰነድ በመፈራረም በቀጣይ የአምስት ዓመት ፕሮጀክት አስር ሺህ ወጣቶችን የስራ እድል ሊፈጥር የሚችል በተለይ ደግሞ በዚህ በግብርናው ዘርፍ ላይ ስፔሲፊካሊ ደግሞ በዶሮ እርባታ ላይ ማለት ነው። ይሄ በቅርቡ እንግዲህ አገሪቷ የያዘችው የሌማት ትሩፋት የሚባል ኢኒሽቲቭ አለ። የምግብ ዋስትናን ከማረጋገጥ አንጻር እዛ ላይ እኛም ኮንትሪቢዩት ማድረግ አለብን ብለን አንድ ያው ትረስት አግሮ ኮንሰልት ለትርፍ የተቋቋመ ድርጅት ነው። ስቴም ፓወር ደግሞ ለትርፍ ያልተቋቋመ ወይም ኤንጂኦ ነው። በጎ አድራጎት ነው። ስለዚህ በጋራ በመሆን እኛ ስልጠናውን እስካሁን ድረስ ያካበትነውን ልምድ ተጠቅመን እንድናሰለጥንላቸው እነሱ ደግሞ በግብርናው ዘርፍ በተለይ ደግሞ በዚህ በዶሮ እርባታ ያላቸውን ኤክስፐርቲዝ ለወጣቶች እንዲሰጡ በማለት ጠዋት ላይ ፕሬስ ሪሊዝ ነበረን። ጋዜጣ መግለጫ ሰተን ነው አሁን እራሱ ከዛ ወጥቼ ነው አንተን ማወራህ እና በጣም በጣም ትልቅ ኦፖርቹኒቲ አለ ምክንያቱም ሀብታሙ፣ ትልቁ ችግር ምንድን ነው? የተለያዩ አይነት ተቋማት ይመጣሉ። ኢንተርናሽናል ዶነሮች ይሄ ግራንት ሲድ መኒ ምናምን እየተባለ በቃ ገንዘብ በጣም እየተበተነ ነው ያለው፣ እና ያ ገንዘብ ቁጥጥር ይፈልጋል። ሆኖ እኛ ባለን ካፓሲቲ አገር ውስጥ ልንሰራቸው የምንችለው፣ በተለይ ደግሞ በግብርናው ዘርፍ ስትመጣ የግብርናውን ዘርፍ በማዘመን አግሪ ቴክ ላይ ቴክ ቤዝድ የሆነ አግሪካልቸር ላይ በሳተፍ አለብን ብለን ስላሰብን ነው እንግዲህ አሁን ሴክተር ስፔሲፊክ ሆነናል። በዚህ ፕሮጀክት ስኪል ኢትዮጵያ ይባላል የዛሬው ፕሮጀክታችን። ኢትዮጵያ መስራት ትችላለች መስራት የሚችሉ ወጣቶች አሏት በሚል መሪ ቃል በመነሳት እንግዲህ አስር ሺህ ወጣቶችን በሚቀጥሉት አምስት አመታት ለማሰልጠን እንግዲህ የስራ ስምምነት አድርገናል። ሀብታሙ እጅግ በጣም አመሰግናለሁ። አቤል ተፈራ ስቴምፓወር ስለተሰኘው ተቋም ወጣቶች በ ሳይንስ ቴክኖሎጂና ማቴማቲክስና በተያያዘ ዘርፎች ውስጥ እንዲያድጉ ለማድረግ የምታደርጉትን ጥረት በተመለከተ ስላካፈልከን ሀሳብ ሁሉ በእጅጉ አመሰግናለሁ። የመጀመሪያችን ነው፣ በተከታታይ እንግዲህ እየተገናኘን የተለያዩ ጉዳዮችን እንደምናነሳ ጠብቃለሁ። ለአሁኑ አድማጮቼ ስም በእጅጉ አመሰግናለሁ አቤል። እኔም እጅግ አድርጌ አመሰግናለሁ ሀብታም ነው። ጋቢና ቪኦኤ ይቀጥላል። በመቀጠል ደግሞ ከጤናው እንዲሁም ደግሞ ከቴክኖሎጂ ዘርፍ ጋር የሚያገናኝ አንድ ዘገባ እናሰማችኋለን። ከስራ ወደ ቤት የሚደረገው ጉዞ ወይንም በተገላቢጦሽ በምናደርጋቸው ጉዞዎች ላይ ብዙውን ጊዜ የጆሮ ማዳመጫዎችን መጠቀም፣ ሙዚቃና ሌሎች ድምጾችን ማዳመጥ የተለመደ ጉዳይ ሆኗል። ሆኖም የጆሮ ማዳመጫን ከአንድ ሰዓት በላይ መጠቀም የመስማት ችግርን ሊያስከትል እንደሚችል ባለሙያዎች እየተናገሩ ይገኛሉ። የአሜሪካ ድምፅ ዘጋቢዎች ያሰናዱትን ኤደን ገረሙ ታሰማናለች። ሙዚቃም ይሁን የሬዲዮ መሰናዶ አለም ደግሞ በድረገጽ ላይ ያለ ፖድካስት አንዳንዴ የሚሰሙት በጆሮ ማዳመጫዎች ሊሆን ይችላል። እነዚህ መሳሪያዎችን ሰዎች በቀን ለምን ያህል ጊዜ ይጠቀሟቸዋል ብለን ልንቃኝ ነው። የጆሮ ማዳመጫዎችን ለአንድና ለሁለት ሰዓታት ይጠቀማቸዋሉ። ከዛ የበለጠ ግን አልጠቀምም። ዛሬ የተጠቀምኩት በሕዝብ ባስ ላይ እየተጓዝኩ ያለሁና ከዚያ ደግሞ ማታም ወደ ቤት ስመለሳለሁ ነው ለግማይ ሰዓት ቢሆን ነው። በቀን ምናልባት አራት ሰዓት ያህል ልጠቀመው ይችላሉ። ዶክተር አርኪሜደስ ባምቦ የአንገት በላይ ሐኪም ናቸው። የጆሮ ማዳመጫዎችን ስለመጠቀምና ስላላቸው አደጋ እንዲህ ይላሉ ከሰባ ዴስብል በላይ በሆነ የድምጽ መጠን ከፍቶ ለ30 ደቂቃና ከዛ በላይ ለሆነ ሰዓት የጆሮ ማዳመጫዎችን ለሚጠቀም ሰው በድምጽ ጫጫታ የተነሳ በሚከሰት የጆሮ የመስማት መሳን ሊያጋጥም ይችላል። ዶክተር አርኪሜደስ ጨምረው ያብራራሉ። አይ ሰዎች አንዳንድ ጊዜ ሰዎች በጫጫታ መካከል ሆነው የጆሮ ማዳመጫ ይጠቀማሉ። በእንደዚህ አይነት ሁኔታዎች ውስጥ ከጫጫታው ለመራቅ ድምፁን ከፍ ያደርጉታል። ይሄ ጆሮ ውስጥ ባሉ ሕዋሶች ላይ ቀጥተኛ የሆነ ተጽዕኖ ይኖረዋል። እንዲያ ነው የጆሮ የመስማት አቅም እየተዳከመና እየጠፋ የሚመጣው። ይሁን እንጂ አደጋው እዚህ ጋ ብቻ አያበቃም። እዚህ ጋር እንደምናያቸው በጆሮ ታምቡር መካከል ድምፅ የሚያሳልፉ ማዳመጫዎች አንዴ ጆሮ ውስጥ ከተሰኩ በኋላ የሚኖራቸው የድምፅ እርግብ ግቢት ጆሮ በጊዜያዊነትና ለዘለቄታው መስማት እንዳይችል ያደርጋሉ። የጆሮ ማዳመጫዎች ጉልህ የሆነ ጠቀሜታ አላቸው። ይሁን እንጂ ለጆሮአችን ስንል ቢያንስ በየአንድ ሰዓት ልዩነት ለ30 ደቂቃ ያህል እረፍት ማድረግ እንዲሁም ደግሞ መሀከለኛ አሊያም ተመጣጣኝ የሆነ የድምጽ መጠን ላይ በማድረግ መጠቀም እንደሚገባ ዶክተር አርኪሜደስ በክረዋል። ሰሜናዊ የአሜሪካ ድምፅ። ስትከታተሉት የነበረው ደግሞ ጋቢና ቪኦኤ። አብራችሁ ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ። አብረናችሁ ነበርን። መልካም ምሽቱንላችሁ የነገሰው ይሆናል።